19ኛ ወንጀል ችሎት ዛሬ የተሰየመው በዶክተር መረራ ጉዲና፣ ፕሮፌሰር ብርሃኑ ነጋ፣ አቶ ጀዋር መሐመድ፣ የኦሮሞ ሚዲያ ኔትወርክ እና ኢሳት ላይ አቃቤ ሕግ የመሰረተውን ክስ በንባብ ለማሰማት ነበረ። ሆኖም ግን ከአንደኛ ተከሳሽ ዶክተር መረራ ጉዲና በስተቀር ሌሎቹ በአገር ውስጥ የሚኖሩ ስላልሆኑ የዶክተር መረራ ለብቻው ክሱ እንዲነበብ አቃቤ ሕግ ያቀረበውን ጥያቄ ተቀባይነት አግኝቶ ክሱ ተነቧል። በክሱ የመጀመሪያው ምዕራፍ አምስቱ ተከሳሾች በጋራ የሚያስጠይቃቸው የተባለው የወንጀል ድርጊት የተዘረዘረ ሲሆን በሁለተኛው ክፍል ዶክተር መረራ በግል አጠፉ የተባለውን ተመልክቷል። በዚሁም መሰረት ዶክተር መረራ ጉዲና ኦፌኮ የተባለውን ድርጅት ሽፋን በመጠቀም በኦሮሚያ የተለያዩ አካባቢዎች ሁከትና ብጥብጥ እንዲፈጠሩ በማድረግ በቢሊዮን የሚገመት የግል ባለሀብቶች እና የመንግስት ንብረት እንዲወድም አመራር ሰጥቷል በቁጥር ያልተጠቀሰ የሰው ሕይወት እንዲጠፋም ምክንያት ሆነዋል የሚል ይገኝበታል። የኦሮሚያ ሚዲያ ኔትወርክ በተባለ ጣቢያም ደጋፊዎቻቸው ለአመፅና ብጥብጥ እንዲነሳሱ ቀስቅሷል፣ ለዚህ ተግባር የሚውል ፋይናንስ በድርጅታቸው በኩል እንዲንቀሳቀስ ፈቅዷል የሚሉም ይገኝባቸዋል። ከዚህ በተጨማሪ በተወካዮች ምክር ቤት አሸባሪ ከተባለው የግንቦት ሰባት መሪ ፕሮፌሰር ብርሃኑ ነጋ ጋር በቤልጅየም ተገናኝተው ስለ ኦሮሚያ ብጥብጥ ገለጻ ሰጥቷል የሚልም ይገኝበታል። ክሱ ከተነበበ በኋላ የተከሳሽ ጠበቃ ባለስድስት ገጽ የዋስትና መብት አቤቱታ በጽሑፍ ያቀረቡ ሲሆን ዋና ዋና ሀሳቡም በንግግር ለችሎቱ አስረድቷል። በዚህም መሰረት ዶክተር መረራ ጉዲና የተከሰሱበት ወንጀል የዋስትና መብት የሚያስከለክል ባለመሆኑ ካሳለፉት ሰላማዊ የትግል እንቅስቃሴ አኳያ በቀጠሮ ቀን አይቀርቡም ተብሎ መገመት ስለማይቻል ያለባቸው የጤና ችግር ግምት ውስጥ ባስገባ መልኩ የአገር ውስጥና ተዛማጅ የውጭ ሕጎችን በመጥቀስ የዋስትና ጥያቄ ቀርቧል። በተጨማሪም ከጤናቸው አኳያ ቤተሰብ በቅርብ ሆኖ እንዲከታተላቸው ከማዕከላዊ ማረሚያ ቤት ወደ ቃሊቲ እንዲዛወሩ አሊያም በቤታቸው በቁም እስረኝነት እንዲቆዩ የሚሉ አማራጭ ሀሳቦችም በጠበቃቸው በኩል ቀርቧል። ችሎቱ የማረፊያ ቤት ቅያሪ በተመለከተ ባሉበት ማዕከላዊ እንዲቆዩ የወሰነ ሲሆን በዋስትና ጉዳዩ ብይን ለመስጠት ለየካቲት 30 በክሱ ላይ የመቃወሚያ ሐሳብ ለማዳመጥም ለመጋቢት 29 2009 ዓ.ም ተለዋጭ ቀጠሮ በመስጠት የዛሬው ለውን አጠናቋል። ለዶይቸ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ። ከአዲስ አበባም